አስር ሺዎችን ያሰባስበው የትራምፕ ተቃውሞ ሰልፍ በተለይ ወጣቶችን፣ ሴቶችን፣ ሰራተኞችንና የአየር ንብረትን ጨምሮ የልዩ ልዩ መብቶችን አቀንቃኞችን በብዛት ያሳተፈ ደማቅ ሰልፍ ነበር። ቤልጅሞች ፕሬዚዳንት ትራምፕን የሚቃወሙት በሚከተሏቸው ፖሊሲዎች እንጂ በግል አለመሆኑን በያዟቸው መፈክሮችና በሚሰጧቸው አስተያየቶች አረጋግጠዋል። የ18 ዓመት ወጣት እንደሆነ የሚናገረው አንድ የሰልፉ ተሳታፊ እዚያው ሰልፉ ላይ ለዶችቬሌ በሰጠው አስተያየት ወደ ሰልፎ የመጣሁት ሰዎች የሃይማኖት የዘርና የክለር ልዩነቶች ሳይለያያቸው በጋራ በፍቅር መኖር የሚችሉ መሆኑን ለማሳየት ነው ሲል በሰልፎ የተገኘበትን ምክንያት ተናግሯል። My name is Adrian. I'm 18 years old and I'm French and Irish. And so I was brought up in an international environment. ያደኩት ባለም አቀፋዊ ከባቢ ነው። እንደማምነው እና እንዳየሁት ሰዎች የተለያዩ አገሮች ዜጎች፣ የተለያዩ ሃይማኖቶች ተከታዮች ግን በሰላምና በፍቅር አንድ ላይ ሆነው መኖር ይችላሉ። የፕሬዚዳንት ትራምፕ ፖሊሲ ግን ይህን የሚቃረም በመሆኑ ለመቃወም ነው የመጣሁት ብሏል። የቤልጅየም የሰራተኛ ማህበር አባልና ከሰልፉ አስተባባሪዎች አንዷ እንደሆኑ የሚናገሩት ወይዘሮም በበኩላቸው ሰልፉ ያስፈለገውና የተጠራው የትራምፕ አይነት መሪ እንደማይፈለግ ለአውሮፓ መሪዎችም ለማሳወቅ ነው ብለዋል። ትራምፕን አንወዳቸውም፣ ምክንያቱም ፖሊሲያቸው የጾታና የዘር መድሮ የሚያደርግ በመሆኑ ነው። ዋናው መልእክታችንም የትራምፕ አይነት አስተዳደር የማንፈልግ መሆኑን ማሳወቅ ነው። ፕሬዝዳንት ትራምፕ ዛሬ ከአውሮፓ ካውንስልና ኮሚሽን ፕሬዚዳንቶች ጋር ተገናኝተው ተወያይተዋል። ከውይይታቸው በኋላ በጋራ የሰጡት መግለጫ ባይኖርም የህብረቱ መሪዎች የነፃ ንግድና የአየር ለውጥ ጉዳዮች ትኩረት የሰጧቸው እንደነበሩ ተገልጿል። እኩለ ቀን ላይ ከአዲሱ የፈረንሳይ ፕሬዚዳንት ሚስተር ኢማኑኤል ማክሮን ጋር ተገናኝተው ከሰዓት በኋላ በሰሜን ጦር ቃል ኪዳን ድርጅት ኔቶ ጉባኤ ተገኝተዋል። ፕሬዚዳንት ትራምፕ በምርጫ ዘመቻቸው ወቅት ኔቶንም ጊዜው ያለፈበት ተቋም ማለታቸው የሚታወስ ሲሆን አባል ሀገሮች ውዝፍዳቸውን ጭምር ካልከፈሉ ከድርጅቱ ጋር መቀጠል አስቸጋሪ እንደሚሆን ተናግረው ነበር። አሁንም ቢሆን አባል አገሮች የመከላከያ በጀታቸውን በማሳደግ ኔቶን እንዲደግፉ መወትወታቸውን አልተውም። የአውሮፓ ህብረት ግን የዜጎች ደህንነት አስተማማኝ የሚሆነው በልማትና ብልጽግና በመሆኑ በደህንነት ሰበብ ለልማትና እርዳታ የሚውለው ገንዘብ ወደ ወታደራዊ በጀት እንዳይለወጥ አጥብቆ ያሳስባል። የትናንቱ ህዝባዊ ሰልፍ አንዱ ተቃውሞም ይኸው ለጦር መሳሪያ መግዣና ወታደራዊ ግንባታ የሚሆን ተጨማሪ ገንዘብ መጠየቁ ነው። ያም ሆኖ አባል ሀገሮች የመከላከያ በጀታቸውን ከአጠቃላይ ገቢያቸው ሁለት ከመቶ ማድረስ አለባቸው የሚለውና በአይሲሲ ላይ የተካሄደ ባለው ጦርነት የኔቶ ሚና እስከምን ደረጃ መሆን አለበት የሚሉት ዋና አጀንዳዎች እንደሆኑ ተገልጿል። የኔቶ ዋና ጸሐፊ ሚስተር ጆንስ ስቶልተንበርግ ኔቶ አይሲሲ ላይ የተካሄደ ባለው ዘመቻ የበለጠ ተሳትፎ የሚያደርግበት ሁኔታ እንደሚወሰን ከስብሰባው ቀደም ብለው አስታውቀዋል። ይህ ውሳኔን ሊሰጥ የሚችለውን ጠቀሜታ ሲገልጹም ይህ ውሳኔ ኔቶ አሸባሪነትን ለመዋጋት ያለውን ቁርጠኝነት ያረጋግጣል፣ በዓለም አቀፉ ጸረ አይሲስ ጥምረት ያለውንም ቅንጅት ያሻሽለዋል። ይህ ግን ኔቶ በምድሩ ውጊያ ይሳተፋል ማለት አይደለም ብለዋል። የፕሬዚዳንት ትራምፕ የብራስልስ ጉብኝት የብሩስሊዎችን የዕለት ተዕለት ሕይወትም አውኮ ነው የዋለው የአሜሪካን ፕሬዚዳንቶች ሲመጡ ባልተለመደ ሁኔታ መንገዶች መዘጋታቸውና አንዳንዴ የህዝብ እንቅስቃሴ መገደቡ የተለመደ ቢሆንም ብዙም ለማይፈልጋቸው ፕሬዝዳንት ትራምፕ ግን ምቾቱ እንዲተጓጎልበት ያልፈለገው ብሩስሌ ሲያጉረመርም ነው የተስተዋለው። የቤልዚየም ቴሌቪዥንም የቀድሞ የአሜሪካን ፕሬዝደንቶችን ጉብኝት አቀባበልና ተቃውሞ እያነጻጸረ ሲያሳይ ያመሸ ሲሆን የቅርብ ጊዜው የባራክ ኦባማ ጉብኝት አቀባበልና ህዝቡ እሳቸውን ለማየትና ንግግራቸውን ለመስማት የነበረ ሁኔታ ሲታይ ደግሞ አውሮፓ ለባራክ ኦባማና ለዶናልድ ትራምፕ ያለው ስሜትና ፍቅር የሰማይና መሬት ያህል የተራራቀ መሆኑን ያረጋገጠ ሆኗል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።